ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። እራሱን በቤንዚል አጥፍቷል የተባለው እውነት ነው። ነገር ግን ጌታቸው አብርሃም አስተዳዳሪ በደል ስለደረሰበትና የመድረክ አባል ስለሆነ ራሱን አብጭተዋል የሚባለው ነገር ደግሞ እኛ እስከምናውቀው ድረስ እኔ እስከማውቀው ድረስ ከእውነት የራቀ ሲሰት ነው። አቶ ኤልያስ ኤርሰዶ በሃዲያ ዞን የሶሮ ወረዳ አስተዳዳሪ ናቸው። ጌታቸው አብርሃም የተባለው መምህርና የህብረት ፓርቲ አባል በፖለቲካ አመለካከቱ ምክንያት ደረሰብኝ ባለው በደልና አድሎ ራሱ ላይ ቤንዚን አርከፍክፎ ተቃጥሎ ሞቷል መባሉን አስመልክቶ ላቀረብንላቸው ጥያቄ ከሰጡት ምላሽ የተቀነጨበ ነበር። ዝርዝሩ በአብይ ርዕስ ይቀርባል። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ይህ በየዕለቱ ከሚ3 ሰዓት እስከ 4 ሰዓት በ1922 ና 25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው። ዛሬ አርብ ሚያዚያ 23 ቀን 2007 ዓ.ም ምሽት ፕሮግራማችን አስተናጋጆች አሉላ ከበደና ሰለሞን ክፍሌነን። አሁን በቅድሚያ የዓለም ዜና። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በሚቀጥለው ሳምንት ወደ ኬንያ ይጓዛሉ። የጉብኝታቸው ዓላማ ከሀገሪቱ መሪዎች ጋር ስለ ጸጥታ ትብብር፣ ስለ ንግድና ስለ ሰብአዊ መብቶች ለመወያየት መሆኑ ተገልጿል። የአሜሪካ ድምፁ ጌብ ጆስሎ ባጠናቀረው ዘገባ ሚስተር ኬሪ ኬንያን ሲጎበኙ የመንግሥቱ ኃይሎች በጸረ ሽብርተኛ እንቅስቃሴያቸው ይፈጽማሉ ተብለው የሚወነጀሉበትን ረገጣ በተመለከተ ለመነጋገር እንዲጠቀሙበት የሰብአዊ መብት ቡድኖች በማሳሰብ ላይ መሆናቸውን አመልክቷል። ቆንጂት ታዬ ታቀርበዋለች። የውጭ ጉዳይ ሚኒስትር ጃን ኬሪ ኬንያን የሚጎበኙት በሀገሪቱ በስተሰሜን ምስራቅ በሚገኘው ጋሪሳ ዩኒቨርስቲ የሚበዙት ተማሪዎች የሆኑ ቢያንስ 148 ሰዎች ከተገደሉበት ጥቃት ወዲህ ነው። ለጥቃቱ የሁለቱም ሀገሮች ጠላት የሆነው ጽንፈኛው ቡድን አልሸባብ ኃላፊነት መውሰዱ አይዘነጋም። ናይሮቢ ውስጥ የመልካም አስተዳደር አማካሪ የሆኑት ታምምቦያ በውጭ ጉዳይ ሚኒስትሩ ጉብኝት የጸጥታ ትብብር ዋናው የውይይት ርዕስ መሆን ይኖርበታል ብለዋል። ኬንያ ባለፉት ጥቂት ዓመታት በተደጋጋሚ የጥቃት ሰለባ ሆናለች። እንዲያውም በ2011 ዓ ም ከዛ በፊት ከደረሱ ሁሉ የበዛ ጥቃት ደርሶባታል። ስለዚህ ሁኔታው አብዛኞቹን ኬንያውያን እጅግ በጣም አሳስቧል። ደግሞም ኬንያና ዩናይትድ ስቴትስ ትብብር የሚያደርጉበትም ጉዳይ ነው። እንደ ኤውሮፓውያን የዘመን አቆጣጠር በ1998 በናይሮቢው የዩናይትድ ስቴትስ ኤምባሲ የደረሰው የቦምብ ጥቃት አልቃይዳንና ኦሳማ ቢንላደን የሚሉትን ስሞች ለምዕራቡ ዓለም ካስተዋወቀበት ጊዜ አንስቶ ጸረ ሽብርተኛ ትግል የዩናይትድ ስቴትስና የኬንያ ግንኙነት ዋና አካል ሆኖ ቆይቷል። ኬንያ በቅርብ ዓመታት በዩናይትድ ስቴትስ እገዛ ወታደሮቿን ወደ ሶማሊያ በማዝመትና በሀገር ውስጥም ሽብርተኞችን በማደን አልሸባብ ላይ ዘመቻ ስታካሂድ ቆይታለች። የመብት ቡድኖች በበኩላቸው የኬንያ የጸጥታ ኃይሎች በእነዚህ ዘመቻዎቻቸው በሀገሪቱ የሶማሌ ማህበረሰቦችን ማዋከብና የሙስሊሞች የሰብአዊ መብት ቡድኖችን ቢሮዎች መውረርን ጨምሮ የመብት ረገጣ ያደርሳሉ በሚል የሚቀርቡ ክሶች እያሳሰቧቸው መሆኑን ሲናገሩ ቆይተዋል። የፕሬዚዳንት ኦባማ አስተዳደር በፖሊሶች የደንብ ልብስ ላይ የሚደረግ የፎቶግራፍ ካሜራ የአሰራር ስርዓትን ለማስፋፋ በታለመና ለሙከራ ስራ ለተመረጡ በርከት ያሉ የፖሊስ ጣቢያዎች የሚሰጥ የ20 ሚሊዮን ዶላር ወጪ የሚፈቅድ መሆኑን የዩናይትድ ስቴትስ የፍትህ ሚኒስቴር አስታወቀ። የውሳኔው ዜና የተሰማው በተደጋጋሚ ከታዩ የጥቁር አሜሪካውያን በፖሊሶች እጅ የመገደል አጋጣሚዎች አንዱ በሆነውና በቅርቡ በተከሰተው በቦልቲሞር ፖሊሶች ቁጥጥር ስር ሳለ የተገደለውን የ25 ዓመቱን ጥቁር አሜሪካዊ ወጣት ፍሬዲ ግሬይን ህልፈት ተከትሎ በተለያዩ አካባቢዎች የተቃውሞ ሰልፎች እየተካሄዱ ባሉበት ወቅት ነው። በፖሊስ ቁጥጥር ስር ሳለ ህይወቱን ባለፈው ወጣት አሟሟት በወንጀል ሊያስጠይቅ ምክንያት አለ ብለው እንደሚያምኑ የቦልቲሞር ግዛት አቃቢ ህግ ማርሊን ሞስፔ ዛሬ ያስታወቁ ስድስቱ ፖሊሶች የሚከሰሱባቸው ወንጀሎች የነብስ ማጥፋትን ጨምሮ ሌሎች ተጠያቂ የሚያደርጉ ግድፈቶች እንደሚሆኑ አመልክተዋል። አቃቤ ህጓ ጋዜጣዊ መግለጫ ተከትሎ የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ ከዋይት ሀውስ በሰጡት አስተያየት ስድስቱ ተከሳሾች ጉዳያቸው በህግ የመታየት መብታቸው እንደተጠበቀ ነው ብለዋል። ድንበር ተሻግረው መጠነ ሰፊ ጥቃት ለማድረስ ጥረት በማድረግ ላይ የነበሩ በርካታ የመንሻ አማጽያንን ገደልኩ ስትል ሳኡዲ አረቢያ ያስታወቀች። የሳኡዲ መከላከያ ሚኒስትር በዛሬው ዕለት ባወጣው መግለጫ እንዳመለከተው ትናንት ማምሻው ላይ በደቡባዊቱ የናጅራን አውራጃ በተካሄደ ውጊያ ሶስት የሳኡዲ ወታደሮችን ወታደሮችም የድንበር ኬላዎችን ለማጥቃት የሞከሩ አማጽያን ተገድለዋል። በድንበር ኬላዎችን ለማጥቃት የሞከሩት አማጽያን በሳኡዲ አየር ኃይልና የምድር ጦር የተቀናጀ ውጊያ መመከታቸውንም የሚኒስትሩ መግለጫ ይፋ አድርጓል። አድማጮች ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። በኔፖል በደረሰው እጅግ የበረታ የመሬት መንቀጥቀጥ የሞቱት ሰዎች ቁጥር ከ6200 በላይ መድረሱን ባለሥልጣናት አስታውቀዋል። ከዓለም ዙሪያ የተውጣጡ የአደጋ ጊዜ ሠራተኞች በፍርስራሹ የተቀበሩ ሰዎችን አስከሬን ለማውጣት በመስራት ላይ ባሉበት በአሁኑ ወቅት በሚያዚያ 17ቱ ርደ ምድር የሟቾች ቁጥር አሁንም እየጨመረ መሆኑን ባለሥልጣናቱ አክለው አመልክተዋል። የኔፖል መንግሥት የቤተሰቦቻቸውን አባላት ላጡ ወገኖች የ1000 ዶላር እርዳታና የሟቾችን የቀብር ሥነ ሥርዓት ለማስፈጸም የሚውል ተጨማሪ የ400 ዶላር በመስጠት ላይ ነው። በዋና ከተማይቱ ካትማንዱ አደጋው ከደረሰበት ዕለት ካለፈው ቅዳሜ አንስቶ ተመልሰው የሚሄዱበት ባለመኖሩ በየሜዳው ለመተኛት ለተገደዱ ወገኖች በፍርስራሹ ስር ከተቀበሩ አስከሬኖች የሚመጣው ሽታ ክፉኛ እየታወቁ መሆኑም ተዘግቧል። እንደ ተባበሩት መንግስታት ድርጅት ግምት ከ8 ሚሊዮን በላይ ሰዎች የተጎዱ ሲሆን ቁጥራቸው ከ2 ሚሊዮን በላይ የሚሆኑ ሌሎች ከቤት ንብረታቸው ተፈናቅለዋል። የአሜሪካ ዜግነት ያለው ቢሆን እንኳን በሰው አልባ አውሮፕላን አማካኝነት የሚፈጸምና አሸባሪዎችን ኢላማ ያደረገ የቦምብ ጥቃት አብዛኛው አሜሪካውያን የሚደግፉት መሆናቸውን አንድ አዲስ የህዝብ አስተያየት ጥናት አመለከተ። አስተያየታቸውን ከሰጡ አሜሪካውያን ሰባ አምስት ከመቶ የሚሆኑት የዩናይት ስቴትስ በውጭ ሀገር የአሸባሪዎችን ቡድን የተቀላቀለ አሜሪካዊ ለመግደል ሰው አልባ አውሮፕላን ብትጠቀም ተቀባይነት ያለው ውሳኔ ነው ብለው እንደሚያምኑ የአሶሲትድ ፕሬስና ጂኤፍኬ በጋራ ያካሄዱት የህዝብ አስተያየት ጥናት አመልክቷል። የህዝብ አስተያየት ጥናቱ ውጤት የተሰማው የዋይት ሀውስ ቤተ መንግስት በተለያዩ ሁለት የጸረ ሽብር ኦፕሬሽኖች አልቃይዳን የተቀላቀሉ የሁለት የአሜሪካ ዜግነት ያላቸውን ግለሰቦች መገደል ይፋ ባደረገ ከሳምንት አለፍ ያለ ጊዜ ውስጥ ነው። በጅቡቲ የሚገኘው የዩናይት ስቴትስ ጦር ካምፕ በበጎ የማይመለከቷቸውና እንዲሁም በተዘናጉ የሲቪል አየር መስመር ተቆጣጣሪ ሰራተኞች ሳቢያ ለአደጋ የተጋለጠ መሆኑን አንድ ዘገባ አመለከተ። የዋሽንግተን ፖስት ጋዜጣ ወታደራዊ ሰነዶች ዋቢ አድርጎ እንደዘገበው በጅቡቲ የሚታየው ይህ ችግር አሁንም አልተቋረጠም ብሏል። አድማጮች፣ የሰዓቱ ዜናዎች እነኚሁ ነበሩ። ዜናዎቹን አደመጥን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን በሁለተኛው ክፍለ ጊዜ ከሚቀርቡ ቅንብሮች ያንዱን ለቅምሻ ወጣቱ ሊያመርት የሚችል አገሩን ሊያቃና የሚችል ነው። ጥላ ሀገሩን ጥሎ የሚወጣው ከሚወጡት መካከል ደግሞ ህጋዊ ሁነው የሚወጡት ፈቃድ ያላቸው ወይም ደግሞ ከመንግስት ጋር ያልተጣሉ ናቸው። ያለ ህጋዊ የሚወጡት ደግሞ በፖለቲካ ችግር ያለባቸው እና ከመንግስት ጋር ጠብ ያላቸው ሰዎች ናቸው። ፕሮፌሰር ሳይድ ሀሳን በሙሬ ስቴት ዩኒቨርሲቲ የኢኮኖሚክስ መምህር ናቸው። ለስደት በሚያበቁ ምክንያቶች ዙሪያ ስለተካሄደ ጥናት ማብራሪያ ከሰጡበት የተቀነጨበ ነበር። ዝርዝሩ ወደ ኋላ ይቀርባል። አሁን የዕለቱ አብይ ርዕስ ጌታቸው አብርሃም የተባለ የመድረክ አባልና የሃዲያ ዞን መምህር በፖለቲካ አመለካከቱ ምክንያት ደረሰበት በተባለ የአስተዳደር በደልና አድሎ ቤንዚን አርከፍክፎ ራሱን በማቃጠል እንደገደለ የመድረክ ሊቀመንበር አስታውቀዋል። ሊቀመንበሩ ፕሮፌሰር በየነ ጴጥሮስ ትላንት ለአሜሪካ ድምፅ ራዲዮ በገለጹት መሰረት ወጣቱ መምህር ራሱን አቃጥሎ የገደለው ሃዲያ ዞን ከሶሮ ወረዳ አስተዳደር ጽሕፈት ቤት ፊት ለፊት ነው። የወረዳው አስተዳዳሪ በመድረክ ሊቀመንበር የቀረበውን ክስና ማብራሪያ አይቀበሉም። አስተዳዳሪው ኤልያስ ኤርሰዶ በስልክ ለአሜሪካ ድምፅ ራዲዮ እንደገለጹት ሟቹ መምህር ለወረዳው ያቀረበው አቤቱታ አልነበረም ራሱን ያጠፋውም በአስተዳደር በደል ምክንያት እንዳልሆነ መረጃ ተገኝቷል ብለዋል። እስክንድር ፍሬው ሁለቱንም ወገኖች አነጋግሮ ከአዲስ አበባ የላከው ዘገባ ቀጥሎ ይቀርባል። የወጣቱ የመድረክ አባልና የሁማሮ አንደኛ ደረጃ ትምህርት ቤት የፊዚክስ መምህር የጌታቸው አብርሃም ቅሬታ የተጀመረው ከዝውውር ጋር በተያያዘ መሆኑን የፓርቲው ሊቀመንበር ፕሮፌሰር በየነ ጴጥሮስ ይናገራሉ። እርሳቸው እንዳሉት ወጣቱ መምህር ከዚሁ ከሁማሮ ትምህርት ቤት ባሀዲያ ዞን የሶሮ ወረዳ ዋና ከተማ ወደሆነችው ጊምቢቹ ለመዘዋወር የአገልግሎት መስፈርቱን እንደሚያሟላ በመግለጽ ያቀረበው ጥያቄ በትምህርት ጽህፈት ቤት ኃላፊዎች ተቀባይነት አጥቷል። በዚህም ምክንያት ቅሬታውን ለሶሮ ወረዳ አስተዳደር ጽህፈት ቤት አቅርቦ ጉዳዩን ለመከታተል ወደ ጊምቢቹ ከተማ መመላለስ ጀመረ ነው የሚሉት ፕሮፌሰር በየነ ይቀጥላሉ። ጉዳዩን አቀረበ። በዚህ ይመላለሳል፣ ለማስፈጸም እያለ ስራውንም እየሰራ ባለበት መካከል ደሞዙን ይዙበታል። ልጁ እየሰራም ነው የሚመላለሰው ለቤቱታ

አመልክቶ እየተመላለሰ ደሞዙን ያዙበት ሲሉ፣ ፕሮፌሰር በየን እርስዎ፣ ባለሁት መረጃ መሰረት ከስራ ቀርቷል በሚል ነው። ለጉዳዩ ወደ ከተማ ሲመላለስ ስራውን አልሰራም በሚል የተወሰነ ቀናት ደሞዝ ነው ወይስ ሙሉ ደሞዝ? የአንድ ወር የሁለት ወር ነው የተያዘ? የሁለት ወር ደሞዝ ነው የተያዘበት። የሁለት ወር ደሞዝ እያያዝብኝ አይገባም። እኔ ስራዬ በአግባቡ እየሰራው በየትርፍ ጊዜ በየመካከሉ ነው አቤቱታውን ለማቅረብ የሚመላለሰው እያለ በዚህ መካከል እያለ የወረዳው አስተዳደር ደረጃ ደርሶ አቤቱታውን ጨርሶ እሱ ላይ ይፈርዱበታል። በምንም አይነት ተበደልኩ የምትለው በደል አይደለም። ከዚህ እስከዚያ ድረስ የተወሰደብህ እርምጃ ልክ ነው የምል ወሰድበታል። በዚህ አለመዛወርህ ትክክል ነው ነው አለመዛወርህ ትክክል ነው፣ ደሞዝም የተቆረጠውም ትክክል ነው። ተደራራቢ በደሎች የደረሱብኝ ይላል እና በዚህ አይነት ከቀጠለ እኔን እንግዲህ በረሃብ በችጋር እንድሞት ነው የተወጠነ የተሸረበ ነገር ነው በሚል ብስጭት ውስጥ ይገባል። ይሄ ልጅ ቅድም በጠቀስኩት እለት ሚያዚያ አስራ ሰባት እንግዲያው እንዲያርጋችሁ በረሃብና በችጋር ከምትገሉኝ እኔ ራሴኑ አጠፋለሁ። ይሄ ህግና ስርአት ዳኝነት አቤት ተብሎ መፍትሄ የሚገኝበት በሌለበት ከመኖር እኔ ራሴን ማጥፋት መርጣለሁ አለ። ከዚያ የልጅ አስተዳደር ጽህፈት ቤት ግቢ ይሄዳል፣ የመን አስተዳደር የሶሮ ወረዳ አስተዳደር ጽህፈት ቤት ይሄዳል። ራሱ ላይ ጋዝ ወይ ቤንዚን ይነሰንሳል፣ ክብሪት ይጭራል፣ እዚያው ተቃጥሎ ሞተ። በሟቹ ወጣት መምህር ላይ በደል ስለ መድረሱ እርግጠኛ መሆናቸውን የሚናገሩት የመድረኩ ሊቀመንበር፣ ምክንያቱ ደግሞ ፖለቲካዊ ነው ብለዋል። የፖለቲካው አቋሙ ምክንያት ይሄ ልጅ የዚህ አይነት ጭቆና አልደረሰበትም፣ የአስተዳደር በደል አልደረሰበትም የምልበት ምንትም ያህል ጥርጣሬ አይኖረኝም። ምክንያቱ የፖለቲካ አቋሙ ከኢህአዴግ የተለየ መሆኑ ነው። በሀዲያ ዞን የሶሮ ወረዳ አስተዳዳሪ በመድረክ ሊቀመንበር የቀረበውን ውንጀላና ማብራሪያ አልተቀበሉም። አስተዳዳሪው ኤልያስ ኤርሰዶ በስልክ ለቪኦኤ እንዳሉት ሟቹ መምህር ለወረዳው ያቀረበው አቤቱታ አልነበረም። አቶ ኤልያስ ምላሻቸውን ይቀጥላሉ። አቶ ኤልያስ ኤርሰዶ፣ በሀዲያ ዞን የሶሮ ወረዳ አስተዳዳሪ። ጌታቸው አብርሃም የተባለ የመድረክ አባል የሆነ የሀዲያ ዞን መምህር በፖለቲካ አመለካከቱ ምክንያት በደረሰበት የአስተዳደር በደልና አድሎ ራሱን ቤንዚን አርከፍክፎ አቃጥሎ መግደሉን የፓርቲው ሊቀመንበር ፕሮፌሰር በየነ ጴጥሮስ ተናግረዋል። በእናንተ በኩል ምንድን ነው ያላችሁ መረጃ? በትክክል መምህሩ ራሱን ቤንዚን አርከፍክፎ መግደል ውስጥ እውነት ነው ወይ? ምክንያቱ ላይ ምንድን ነው የእናንተ አስተያየት? ራሱን በቤንዚን አቅፍተዋል የተባለው እውነት ነው። ነገር ግን የመድረክ ፓርቲ አባል ነው ለሚባለው ጉዳይ እና የአስተዳደር በደር ደርሶት ነው ለሚባለው ጉዳይ የፓርቲ አባል መሆኑን የእኛ ፓርቲ መድረክ ስላ አይደላ የፓርቲ አባል ይሁን አይሁን፣ እኛ ስለ ፓርቲ አባልነት የምናውቀው ነገር የለም። በግሌም ያውቀው ነገር የለም። ግን አስተ አስተዳደራዊ በደል ወደ ማምር እንደመሆኑ መጠን ወደ ትምህርት ጽሕፈት ቤትም ሄዶ ወደ አስተዳደርም ሄዶ አንድ ብጣሽ ወረቀት ይሄ ደርሶብኛል ብሎ እኛ ጋር ማመልከቻውም ይዞም ቀርቦም አያውቅም። አስተዳደራዊ በደልም አልደረሰበትም። አስተዳደራዊ በደል ስለደረሰበትና የመድረክ አባል ስለሆነ ራሱን አብጥቷል የሚባለው ነገር ደግሞ እኛ እስከምናውቀው ድረስ እኔ እስከማውቀው ድረስ ከእውነት የራቃ ሲልተት ነው። እዚህ ላይ አቶ ኤልያስ እንግዲህ የመድረኩ ሊቀመንበር እና እርስዎ ሁለታችሁ ማረጋግጣችኋል ሁኔታው መከሰቱን እንግዲህ የምትለያዩት ምክንያቱ ላይ ነው። የመድረኩ ሊቀመንበር መምህሩ ራሱን ያጠፋበት ቦታ በራሱ እርሶ የሚመሩት የሶሮ ወረዳ አስተዳደር ጽሕፈት ቤት ፊት ለፊት መሆኑን በመግለጽ ይሄም ምክንያቱን ጠቋሚ መሆኑን ያምናሉ። በእርሶ እምነት ራሱን ለማጥፋት ለምን ያንን ቦታ መረጠ? በእናንተ ጽህፈት ቤት ፊት ለፊት ለምን ቤንዚን አርከፍክፎ ራሱን አጠፋ? እኛ ምክር ቤት ፊት ለፊት ትላልቅ ግራም ቀኝም የሚያስኬድ ትላልቅ መንገዶች ያሉበት ነው። ይህን መንገድ የመረጠበትን ዋና ምክንያት በግሌ አላውቀውም። ግን እኛ ፊት ለፊት ራሱን ስላጠፋ ብቻ አስተዳደራዊ በደል ስለደረሰበት ነው፣ ምላሽ ስላጣ ነው፣ እና የመድረክ አባል ስለሆና ነው የሚል ነገር ላይኔ ምንም ትርጉም የለውም ላይኔ ምክንያቱም እዛ የመጣበትን ዋና ምክንያት የሚያውቀው እራሱ ነው የሚያውቀው ለምን እንደመጣ እዛ አካባቢ ስለመጣ ብቻ የአስተዳደር በደል ስለደረሰበት ነው ተጽዕኖ ስለደረሰበት ነው የምለው ነገር እንግዲህ ያው እኛ በርካታ የመልካም አስተዳደር ጉዳዮች የግለ ቤተታ ቅሬታ የሚያቀርቡ ሰዎች አሉ በደንብ እየተከታተልከኝ ከሆነ እስክንድር ይሄ ሰው አንድም ጊዜ አንድም ጊዜ እኛ ጋር ቅሬታም አቅርቦ ቅሬታንም ሰምተን የቅሬታ ጉዳይም አንስቶም ስለማያውቅ ነው እያልኩ አለው። አቶ ኤልያስ እንግዲህ እርስዎ የሚመሩት የሶሮ ወረዳ አስተዳደር እና የወረዳው ፖሊስ ሊሆን ይችላል፣ የሚመለከታቸው አካላት መምህሩ በምን ምክንያት በአደባባይ ራሱን ቤንዚን አርከፍክፎ አጠፋ ቢለውን ለመመርመር ለማጥናት ያደረጋችሁት ጥረት አለ እየደረሳችሁበት መደምደሚያሳለ ወይ የፖሊስ አካላትና ራሱን ቤንዚል ባር ከፈከፈበት ቦታ ላይ አንድ በአስራ ስድስት ገጽ የሚቶን ደብተር ነበች። ከአስራ ስድስት ከሚቶን ገጽ ደብተር ውስጥ አንድ አምስቱ አራቱ ላይ የሆነ ነገር ቦጫጭሯል፣ ልጁ ማለት ነው። አንድም ሲታይ ከቤተሰብ ጋር አንድም ከሴቶች ጋር ቅሬታ እንዳላ የሚያሳይ ነገር አለ እዛ። ከፍቅር ግንኙነት ጋር በተያያዘና ከቤተሰብ ጋር በተያያዘ ነው የሚልኝ አ እንደዛ አይነት ነገር የሚያሳይ ነገር አለ በአስቀመጠው መስታወሻ ላይ ማለት ነው። ከዛ ውጪ ግን አሁን በእርግጠኝነት ይሄ ይሄ ይሄ ስለሆና ይሄ ይሄ ስለሆና ነው ብሎ በደብተርም አሁን ጻፈ ባልኩትም በግልጽ ያስቀመጣ ነገር የለም። ግን ውስብስ ሲሆኑ ነገሮች ጽፏል። ይሄ ይሄን ደግሞ እኛ ምን ማለት ነው መነሻው ምንድነው ይሄ ጽሁፍስ የሚለውን ነገር ያው ቼክ እያደረግ ነው ያለ ነው። በጻፈ ጽሁፍም ቅድም ከመድረኩ ልጠንበር ተነሷል ብለ እኔን እንደጠየቀኝ አስተዳደራዊ በደል ስለደረሰ ነው፣ ይሄ ቅሬታ ስላልተፈታ ነው፣ ይሄ ችግር ስላለብኝ ነው የሚለውን ነገር አላየንም። እኛ አቶ ኤልያስ ኤርሰዶ በሀዲያ ዞን የሶሮ ወረዳ አስተዳዳሪ፣ በጣም ነው ማመሰግነው ስለ ጊዜዎት። እንግዲህ ተጨማሪ መረጃዎች ካሉ እንደሚተባበሩን ተስፋ አረጋለሁ። ሰሞኑንም በጣም አመሰግናለሁ። ስለ ጊዜዎት እኔም አመሰግናለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እኛም እናመሰግናለን። አድማጮች አሁን ወደ መጽሔት ክፍለ ጊዜ ነው የምንሻገረው። በእስራኤል የሚኖሩ ኢትዮጵያዊ ዝርያ ያላቸው ቤተ እስራኤላውያን በኢየሩሳሌም ያደረጉት ሰላማዊ ሰልፍ በውከት ተጠናቋል። የፖሊስን የግፋ እያያዝ ለመቃወም አደባባይ የወጡ ሰልፈኞች ከፖሊስ ጋር ተጋጭተዋል። የአሜሪካ ድምፁ ሮበርት በርገር ከኢየሩሳሌም ያደረሰንን ዘገባ ሄኖክ ሰማ ጊዜር ያቀርበዋል። በመቶዎች የሚቆጠሩ ቤተ እስራኤላውያን በዛሬ ዕለት በኢየሩሳሌም ከተማ ባደረጉት ሰላማዊ ሰልፍ በፖሊስ መድሎ ይደርስብናል ሲሉ ድምፃቸውን አሰምተዋል። ሰልፈኞቹ በፖሊስና ጸጥታ ኃይሎች ላይ ጠርሙስና ድንጋይ ሲወረውሩ ፖሊስ በአጸፋው ውሃ በመርጨትና እምባ አስመጪ ፈንጂዎችን በመተኮስ ሰልፉን ለመበተን ሲንቀሳቀስ ታይቷል። ሰላማዊ ሰልፉ የተቀጣጠለው በፖሊስ ባልደረቦች አንድ ኢትዮጵያዊ ዝርያ ያለው ወታደር ሲደበደብ የሚያሳይ ቪዲዮ በድረ ገጾች ከተሰራጨ በኋላ ነው። ትውልደ ኢትዮጵያውያኑ ለዚህ ምግባር ዘረኝነት ምክንያት እንደሆነ ይናገራሉ። ፍጹም ጥፋት ያላጠፋን ሰው መደብደብ ተገቢ አይደለም ሲሉ መፈክሮችን አንግበዋል አሰምተዋል። የፖሊስ የጭካኔ ይዞታ ይቁም፣ በፖሊስ ምግባር አዝነናል፣ ምግባሩ ጸያፍ ነው የሚሉ መፈክሮች በዛሬው ዕለት ተሰምተዋል። ፒና ታማኖ ሻታ የቤተ እስራኤላውያኑ ትውልደ ኢትዮጵያውያን መሪ ሲሆኑ በእስራኤል የሕዝብ ተወካዮች ከኔሴት አባል ሆነው አገልግለዋል። የሰዎች የሰዎች የቆዳ ቀለም ለፖሊስ ባልደረቦች ድብደባ እንዲፈጽሙ ስድብና ማግለል እንዲያከናውኑ ምክንያት ሊሆን አይገባውም። በእስራኤል ሀገር 120 ሺህ በላይ ኢትዮጵያውያን አይሁዶች ይኖራሉ። 8 ሚሊዮን እስራኤላውያን በሚኖሩባት ሀገር ትውልደ ኢትዮጵያውያኑ ቁጥራቸው አናሳ ነው። የሚበዙት በ1984 ዓ ም እና በ1991 ዓ ም እንደ አውሮፓውያን ዘመን አቆጣጠር በአውሮፕላን የሰፈራ መርሃ ግብር ወደ እስራኤል የተጓዙ ናቸው። የሚበዙት ኢትዮጵያውያን ወደ እስራኤል ማህበረሰብ ለመቀላቀል ከቴክኖሎጂ ጨምሮ ባህልና ሌሎች ማህበራዊ ፈተናዎች ተጋፍጠዋል። ቤተ እስራኤላውያኑ ኢትዮጵያውያን ተቀባይነት ያጣኑ በዘረኝነት የተነሳ ነው ይላሉ። በእንደዚህ አይነት ሁኔታ መኖር በእጅጉ አስቸጋሪ ነው። ልጄ ወደ መንገድ መውጣት እየፈራ ባለበት ሀገር ነው የምኖረው። ኢትዮጵያዊ ዝርያ ያለው ቤተ እስራኤላዊ የሰጠውን አስተያየት ነው የሰማ ነው። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ናታንያሁ ኢትዮጵያዊ ዝርያ ያለውን እስራኤላዊ ወታደር የደበደቡትን የፖሊስ ባልደረቦች ድርጊት አውግዘው መረጋጋት እንዲኖር ጠይቀዋል። ጉዳዩ ተጣርቶ የድርጊቱ ተሳታፊዎች ለፍርድ እንደሚቀርቡም ጠቅላይ ሚኒስትሩ ገልጸዋል። አክለውም በእስራኤል የሚኖሩ ኢትዮጵያዊ አይሁዶችን ከእስራኤል ማህበረሰብ ጋር ለማዋሃድ የተያዙ ጥረቶች እንደሚጠናከሩ ገልጸዋል። የደቡብ አፍሪካው ሌዲ ስሚት ብላክ ሞምባዙና የማሊው ተወዳጁ ድምፃዊ እንዲሁም የሙዚቃ ደራሲ ሳሊፍ ኬታ ናቸው። በጥላቻ ተነሳስተው በደቡብ አፍሪካ የተለያዩ ከተሞች በሌሎች አፍሪካውያን ላይ ያደረሱትን የግፍ ጥቃት በመቃወም በዚያ ስሜትና ሀሳብ ያዜሙት ነው ዩናይትድ Gracias. As the clang, I say, as the I say, as the I I I I I I I I ዝግጅታችን ይቀጥላል። አድማጮች ወደ ቀጣዩ ቅንብር ከመሸጋገራችን በፊት እዚህ ጋር የፕሮግራም ማሳሰቢያ አለን። ግንቦት 16 2007 ዓ ም የኢትዮጵያ የሕዝብ ተወካዮች ምክር ቤትና አጠቃላይ ምርጫ ይካሄዳል። ኢትዮጵያውያን ወደ ድምፅ መስጫ ጣቢያ ሲያመሩ የአሜሪካ ድምፅ ሬዲዮ ማይክሮፎኑን ይዞ ይከተላቸዋል። የመራጮችና የእጩዎች ምዝገባ ተጠናቆ የምረጡኝ ዘመቻው በመከናወን ላይ ይገኛል። መራጮች እስካሁን በሂደቱ የምርጫ ልምዳችሁን፣ የአስተያየትና የየአካባቢ የዕለት ተዕለት ገጠመኞቻችሁን አካፍሉን። የአሜሪካ ድምፅ ሬዲዮ በምርጫው ሂደት የመገናኛ ብዙሃን ሚና፣ የፍትሕ አካላት ኃላፊነት፣ እንዲሁም የማኅበረሰብ ተቋማት የሚያበረክቱትን አስተዋጽኦ የሚገመግሙ ዝግጅቶች ያቀርባል። ከምንም በላይ ከእናንተ ከአድማጮቻችን ለመስማት እንሻለን። ድምፃችሁን አሰሙ። የኢትዮጵያ ምርጫ 2007 በአሜሪካ ድምፅ ሬዲዮ። አሁን ዋና ዋና የዕለቱን ዜናዎች ባጫጭሩ ከአሉላ ከበደ እንስማ። የዩናይት ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በሚቀጥለው ሳምንት ወደ ኬንያ ይጓዛሉ። የጉብኝታቸው ዓላማ ከሀገሪቱ መሪዎች ጋር ስለ ጸጥታ ትብብር፣ ስለ ንግድና ስለ ሰብአዊ መብቶች ለመወያየት መሆኑ ተገለጠ። የፕሬዝዳንት ኦባማ አስተዳደር በፖሊሶች የደንብ ልብስ ላይ የሚጠለቅ የፎቶግራፍ ካሜራ የአሰራር ስርዓትን ለማስፋፋበት አለም ና ለሙከራ ስራ ለተመረጡ በርከት ያሉ የፖሊስ ጣቢያዎች የሚሰጥ የ20 ሚሊዮን ዶላር ወጪ የሚፈቅድ መሆኑን የዩናይት ስቴትስ የፍትህ ሚኒስቴር አስታወቀ። በፖሊስ ቁጥጥር ስር አለ ሕይወቱ ባለፈው ወጣት አሟሟት በወንጀል ሊያስጠይቅ የሚያስችል ምክንያት አለ ብለው እንደሚያምኑ የቦልቲሞር ግዛት አቃቢ ሕግ ማርሊን ሞስቢ ዛሬ ያስታወቁ ስድስቱ ፖሊሶች የሚከሰሱባቸው ወንጀሎች ነብስ ማጥፋትን ሊጨምር እንደሚችልም አቃቢ ሕጎ አመልክተዋል። የአቃቢ ሕጓን ጋዜጣዊ መግለጫ ተከትሎም የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ከዋይት ሀውስ በሰጡት አስተያየት ስድስቱ ተከሳሾች ጉዳያቸው በሕግ የመታየት መብታቸው እንደተጠበቀ ነው ብለዋል። ድንበር ተሻግረው መጠነ ሰፊ ጥቃት ለማድረስ ጥረት በማድረግ ላይ የነበሩ በርካታ የየመን ሻ ማጽያንን ገደልኩ ስትል ሳውዲ አረቢያ አስታወቀች። የአሜሪካ ዜግነት ያለው ቢሆን እንኳን በሰው አልባ አውሮፕላኖች አማካኝነት የሚፈጸምና የአሸባሪዎችን ኢላማ ያደረገ የቦምብ ጥቃት አብዛኛው አሜሪካውያን የሚደግፉ መሆናቸውን አንድ አዲስ የህዝብ አስተያየት ጥናት አመለከተ። ርዕሰ ውሪዎቹ ነኙ ናቸው። አሉላ ከበደን ለዜናዎቹ አመሰግናለሁ። ወደ ሁለተኛው ቀዳሚ ቅንብር ተሸጋግረናል። ሁለት ኢትዮጵያውያን የምጣኔ ሀብት ምሁራን ከአንድ ሁለት ዓመት በፊት ኢትዮጵያውያንን ከአገር በሚያስኮበልሉ ምክንያቶች ላይ ጥናት አካሂደዋል ምክንያቶቹንም ወጣቶቹ ከአገር እንዲወጡ ከውስጥ የሚገፉ ከውጭ የሚማርኩ ወይም የሚያማልሉ እንዲሁም ተባባሪ በመሆን የመሰደድ ፍላጎትን የሚያመቻቹ በማለት በሶስት ከፍለው ተንትነዋል። አጥኞቹ በፕሮፌሰር ሰይድ ሀሰን በሙሬ ስቴት ዩኒቨርሲቲ የኢኮኖሚክስ መምህር እንዲሁም በዴንቨር ሜትሮፖሊታን ስቴት ዩኒቨርሲቲ እና በጆሃንስበርግ ዊትዋተርስታንድ ዩኒቨርሲቲ የአካውንቲንግ ፕሮፌሰር ሚንጋ ነጋሽ ናቸው። ስለ ጥናታቸውና ስለደረሱበት ግኝት ትዝታ በላቸው አነጋግራቸዋለች። ፕሮፌሰር ሰይድ ሀሰን፣ ፕሮፌሰር ሚንጋ ነጋሽ፣ አስቀድሜ ስለ ትብብራችሁ በጣም አመሰግናለሁ እና ከቀናት በፊት እንግዲህ በተሰደዱበት ስፍራ ኢትዮጵያ ላይ የደረሰው የግፍ ግድያ ከመቼውም በበለጠ የኢትዮጵያን ወጣቶች የሚሰደዱበትን ምክንያት አበክረን እንድንጠይቅ መፍትሄም እንድንፈልግ አስገድዷል እና ሁለታችሁ ደግሞ ከሁለት ዓመታት በፊት በጉዳዩ ላይ ያደረጋችሁትን ምሁራዊ ጥናት በጽሁፍ አቅርባችኋል። ያን ጥናት መሰረት በማድረግ ነው እንግዲህ ዛሬ ለውይይት የጋበዝ ናችሁ በጥናታችሁ ፑል ፋክተር ኢትዮጵያውያን አገር ለቀው እንዲወጡ የሚያደርጓቸውን፣ ፑሽ ፋክተር በሌላ በኩል ደግሞ ከሀገር እንዲወጡ የሚገፉ በማለት ዋናው የሚሰደዱበት ምክንያት ኢኮኖሚ መሆኑንም በመጥቀስ ጥናት አድርጋችኋል። አንዳችሁ በዚህ በምትሰጡን ማብራሪያ ብንጀምር ችግር የለም። ዶክተር ምንጋ ቀጥል። እሺ፣ እግዚአብሔር ይመስለኝ በመጀመሪያ አንድ ትርጉም ላይ ሀሳብ ብንይዝ ጥሩ ይመስለኛል። ስደትን፣ ፍልሰትን ከስራ ፍለጋ ጋር በተያያዘ በጊዜያዊ መንገድ የሚወጡ እና ደግሞ በቋሚ መንገድ የሚወጡትን ከዛ ደግሞ በመፈናቀል ምክንያት በተለይ በሀገር ውስጥም ሆነ ከሀገር ድንበር ዘለል በሆኑ ችግሮች ተፈናቅለው የሚወጡትን መለየት ይኖርብናል። ሁለተኛ ስደትና ፍልሰት የሰው ልጅ ታሪክ ነው። በእኛ ብቻ የተጀመረ አይደለም፣ በእኛም የሚያልቅ አይደለም። እንደውም በዘመነ ግሎባላይዜሽን ላይ ብዙ ሕዝብ ከሀገር ሀገር የሚወጣበት በውጭ ሀገር ተወላጅ የሆኑ ሰዎች በተለያየ ዓለም ላይ የሚኖሩበት በተለይ ከኢኮኖሚ ጋር ግንኙነት ደግሞ ጋር በጣም የተያያዘ መሆኑን መጀመሪያ መሰረት ላይ ማስቀመጥ ይኖርብናል። በእኛ ጽሁፍ ያስቀመጥ ነው። በዚህ በአንድ ሁለት አመት በፊት የነበረው የሚስቡ ጉዳዮች ወይም ምክንያቶች፣ የሚገፉ ጉዳዮች እና ተጓዳኝ የሆኑ ነገሮች ብለን በሶስት ነበር ያስቀመጥ ነው። በሚስቡ ሁኔታዎች ስንመለከት በውጭ አገር ከመኖር የሚመጡ ጥቅሞች አሉ ተብሎ የሚገመቱ ናቸው። እነዚህም ማለት ለምሳሌ አሜሪካን ሀገር ከመኖር የሚመጡ ጥቅሞች ከአውሮፓ፣ ከደቡብ አፍሪካም ያለውን ማየት ይቻላል። የሚገፉት ጉዳዮች ደግሞ በሀገር ውስጥ ያሉ ኢኮኖሚያዊና በተለይ የስራ እድሎች አለመኖር ወጣቱ ስራ አለማግኘቱ በፖለቲካ፣ በጎሳ፣ በሃይማኖት፣ በአፈና የመፈናቀል ችግሮች እና የሰብአዊ መብት መጣስ፣ መልካም አስተዳደር ያለመኖር፣ እነዚህ ሲሆኑ ተደጓዳኝ ደግሞ የምንላቸው ህገ ወጥ የሰው አዘዋዋሪዎች መብዛት፣ ፈቃድ ያላቸው ግን በአጠቃላይ አጭበርባሪ የሆኑ የሰራተኛ ስራ ፈላጊና አስቀጣሪ ነን የሚሉ ሰዎች መኖራቸው በውጭ ሀገር ያሉ ኢትዮጵያውያን ያላቸው ከሀገር ውስጥ ያለው ግንኙነት የመሳብ በዝምድና በወዳጅነት የሚመጡ እና ውጭ ሀገር ደግሞ ሄደው ወደ ሀገራቸው ሲመለሱ የጥሩ ውጤት ምልክት የሚያሳዩ አንዳንድ ሰዎች በመኖራቸው እነዚህ ሁሉ በአጠቃላይ ሲታዩ ፑሽ ፑል እና ደግሞ ሜዲቲንግ ፋክት ብለን በሶስት ያለውን በአለም ላይ ያለውን የምርምር ውጤት ጨምቀን ከኢትዮጵያ ሁኔታ ጋር ለማገናኘት ሞክረናል። ሆኖም ግን ማይግሬሽን እና ይሄ ወደ ውጭ ያለው ፍልሰት ልዩ ሙያ የሚጠይቅ ነው። የሳይኮሎጂ፣ የሶሻል፣ የፖለቲካል እና የኢኮኖሚ ሁኔታዎች ሲመለከቱ እኛ የተመለከት ነው በኢኮኖሚ መነጽር ነው። አቁም ና ፕሮፌሰር ሰይድ ቢጨምርበት። እሺ ጥያቄ ላክልና ፕሮፌሰር ሰይድ ይጨምራሉ። ኢትዮጵያውያንን የሚያሰድዱ በጣም በርካታ፣ በድህነት ምክንያት፣ ምርጫ በማጣት ከዛ ጋር የተያያዙ ምክንያቶችን በጥናቱ ዘርዝራችኋል። ጥናታችሁ ራሱን ከአስር በመቶ በላይ አድጓል የተባለውን የኢትዮጵያ ኢኮኖሚ እውነትነት ከጥያቄም የሚያስገባ ነው። እንግዲህ ያው እናንተ የኢኮኖሚ ምሁራን ስለሆናችሁ የኢኮኖሚው ላይ እናተኩርና የሀገሪቱ ኢኮኖሚ እያደገ መሆኑን ዓለም አቀፍ የገንዘብ ተቋማትም በየጊዜው በሚያወጡት ዘገባ እየነገሩን ስለሆነ ይህንን አያይዘው እንዴት ወጣቱን በስራ ሊያሳትፍ አልቻለም? ይሄ ያደገው ኢኮኖሚ የሚለውንም በመመለስ እግረ መንገዶትን ፕሮፌሰር ሰይድ ሀሰን እሺ፣ በመጀመሪያ በዶክተር ሚንጋም ስም እንደዚሁ በለታችንም የሚያዘንበት ስለሆነ ይሄ በኢትዮጵያኖች ላይ የተደረሰው በደል ያሳዘነን መሆኑንና ለወላጆቻቸውም ለቤተሰቦቻቸውም ያለንን ለቅሶ መድረስ ጉዳይ ለማንሳት እፈልጋለሁ። ሁላችንም ተቆጭተናል። ኢትዮጵያኖች ግን የሰቀቀ ሁኔታ ቢታረዱም እና ብናያቸውም በብዙ ሺህ የሚቆጠሩ ሰዎች በባህር ላይ አልቀዋል። ይሄ መጀመሪያው አይደለም። አሟሟታቸው ጉዳይ በጣም የሚያሳዝን ነው። ሁላችንም አዝነናል። ይህንን ለኢትዮጵያም ሕዝብ ለወላጆቻቸው ነው ማሳለፍ እፈልጋለሁ። ወደ ጥያቄውና ወደ ነጥቦቹ ልመለስና የኢትዮጵያ ኢኮኖሚ ተዛብቷል። አደገ የሚባለው የአገልግሎቱ ጉዳይ ነው እንጂ እሱ አሁን ኢንዱስትሪ ብንመለከት ከአስር በመቶ አስራ አንድ አስራ ሁለት በመቶ እዛው እየተንፏቀቀ ነው ያለው። የግብርናውን በምንመለከት ደግሞ ግብርናውም ራሱ አሁንም ቢሆን ያ የድሮውን የሰው ኃይልና የበሬ ኃይል የፈረስ ኃይል ይዘን ነው የምንታገል እየቆፈርን ነው ዶማ ይዘን እየቆፈርን ነው ያለ ነው እና በዚህ አካባቢ የኢትዮጵያ ኢኮኖሚ አድጓል የሚባለው በጣም አስቸጋሪ ነው። ብዙ ጥናቶችም ይህን ጥያቄ አስገብተዋል። ነገር ግን በአገልግሎቱ በኩል እና እንደምን ቤት በመስራት መንገድ በመስራት ግድ ለመስራት እንደዚህ ያሉ ነገሮች የንግዶቹ እየተስፋፉን ያሉት እና ይሄ ደግሞ አጠቃላይ የኢትዮጵያን ኢኮኖሚ አዛብቷል። ከግብርናው እና በተለይም ግል እንቅስቃሴው ወደ መንግስት ከኢንዱስትሪው ወደ አገልግሎቱ ወስዶታል። ይሄ ነገር ካልተመለሰ ድረስ አስቸጋሪ ነው። እድገት የሚባለው እንግዲህ ቤት በመስራት መንገድ በመስራት ግድብ በመስራት ያሉ ነገሮች ናቸው ያሉት እንጂ በኢንዱስትሪ በኩልም ምንም የታየ ነገር የለም። ብረት ቀጥቁጦ ፋብሪካ አድርጎ የሚያደግ ነገር ምንም የተንቀሳቀሰ ነገር የለም። ይሄ የታወቀ ነው። እና ሌላው ደግሞ ቁጥሩም ራሱ አስቸጋሪ ነው። አሁን ለምሳሌ እንደው አንድ ነገር ለማንሳት እስካሁን ድረስ ሰላሳ አመት ባየሁት መሰረት እያንዳንዱ ሀገር ዲቫሉዌሽን ያደርገም ገንዘቡን ያረከሰ ሀገር የኢኮኖሚ ችግር፣ የኢኮኖሚ ድቀት፣ ሪሰሽን እና ኮንትራክሽን ደርሶባቸዋል። ኢትዮጵያ ውስጥ ይሄ ተደርጎ እድገቱን መጀመሪያ እንደነገሩን አስራ አንድ በመቶ ያድጋል እንደተባለ ያውዛው ሆነ እና ይሄ ኢትዮጵያ እንግዲህ ሌላ ፕላኔት ሌላ አገርነት ማለት ነው። ይህን ሊሆንም አይችልም። ብቻ ለማንኛውም ብዙ ነገሮች አስቸጋሪዎች ናቸው። ዋናው ነገር እንግዲህ ቀስቃሽ ናቸው ብዬ ለምንድን ነው ሀገራቸው ጥለው የሚወጡት? እነማን ናቸው መጀመሪያ እነማን ናቸው ብለን መጠየቅ አለብን። ሀገራቸውን ጥለው የሚወጡት እነማን ናቸው ስንል በጠቅላላ ጎልማሳ ነው፣ ወጣትና ጉልበት ያለው እና ተማርኩ የሚለው ነው። ከነዚህ መካከል ደግሞ ህጋዊ ሁነው የሚወጡ አሉ፣ መንግስትም የሚልካቸው በፓስፖርት ይዘው እንደ ቃም ተሽጠው ወደ ውጭ ሀገር የሚላኩ አሉ፣ እነሱ አሉ። ሌሎ ደግሞ ህጋዊ ባልሆነ መልክ የሚወጡ አሉ። እና ህጋዊ በሆነ መልክ የሚወጡት አብዛኞቹ ወደ መካ መካከለኛው ምስራቅ ወደ ሚድል ኢስት የሚሄዱ ናቸው። ህጋዊ ያልሆኑ ሰዎች ደግሞ የሚወጡት አብዛኞቹ በሰሜን አፍሪካ አድርገው በሊቢያና በሞሮኮ በምነያ አድርገው ወደ ጣሊያንና ወይም ደግሞ ደቡብ አፍሪካ የሚሄዱ ናቸው። እነዚህ ደግሞ ተማር ነው የሚሉት ምናልባት ሁለተኛ ቋንቋ የሚችሉ እንግሊዝኛ የሚችሉ እነዚህ ናቸው። እና ጠቅላላ ስናየው ወጣቱ ሊያመርት የሚችል አገሩን ሊያቃና የሚችል ነው ጥላ ሀገሩን ጥሎ የሚወጣው። ከሚወጡት መካከል ደግሞ ህጋዊ ሆነው የሚወጡት ፈቃድ ያላቸው ወይም ደግሞ ከመንግስት ጋር ያልተጣሉ ናቸው። ያለ ህጋዊ የሚወጡት ደግሞ በፖለቲካ ችግር ያለባቸው እና ከመንግስት ጋር ቀብ ያላቸው ሰዎች ናቸው እና ይህንን ሁሉ ስንመለከት ችግሩ በጽንሰ ሀሳብ የሚገፉ አሉ፣ የሚስቡ አሉ፣ የሚገፋፉ አሉ ብንላቸውም አብዛኛው ኢትዮጵያ ህዝብ የሚሰደድበት ምክንያት ተገፍቶ ስለሆነ ነው፣ ስለጨነቀው፣ ስለጨለመው ነው። የተከበራቸው አድማጮች ውይይቱ አልተቋጨም። ሁለተኛው ክፍል ነገ በስፋት ይቀርባል። አሁን አፍሪካ በጋዜጦች አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። አንድ ሕገወጥ አዘዋዋሪ ከአዲስ አበባ እስከ ሊቢያ ስላለው የጉዞ መስመር ዘረዘረ፣ አንድ ሞዛምቢካዊ ደራሲ ለፕሬዚደንት ዙማ የጻፉት ደብዳቤ እና የፕሬዚዳንቱ ምላሽ የሚሉትን ርዕሶች ነው ዛሬ የምንመለከተው። ይህ አልጀዚራ ድረገጽ አሕመድ የተባለ አዲስ አበባ ውስጥ ሰዎችን ሕገወጥ በሆነ መንገድ ወደ ውጭ በማሸጋገር ተግባር የታወቀ ያለውን ሰው አነጋግሯል። አሕመድ የተባለው ሰው ከአዲስ አበባ ወደ መተማ ከዚያም ወደ ካርቱምና ሊቢያ እንዴት መጓዝ እንደሚቻል ያስረዳል። መተማ ድረስ በሕጋዊ መንገድ እንዴት መሄድ እንደሚቻል ከገለጸ በኋላ በሱ መስመር መሄዱ ወጪ እንደሚቀንስ ምቾትም እንዳሉ አስረድቶ ሱዳን ለመግባት የሚያስፈልገው ቪዛ አዲስ አበባ ካለው የሱዳን ኤምባሲ አስር ሺህ ብር ከፍሎ ለማግኘት የሚያዋውሉ ሰዎች እንዳሉ ይገልጻል። መተማ እንደተደረሰ ደግሞ ሆቴል ተዘጋጅቶ ይጠብቃችኋል። ከዚያም ሌሎች ስልክ ይደውሉላችሁና የሱዳንን ድንበር በመሻገር ተግባር የሚረዷችሁ የሱዳን ባለስልጣኖች አሉ። የእነሱ መኪኖች ስለማይፈተሹ ሱዳን ከገባችሁ በኋላ ወደ ማደሪያ ቦታ ይወስዷችሁና በቀጣዩ ቀን ወደ ካርቱም ይወስዷችኋል በማለት በስልክ በዝርዝር አስረዳ። ከካርቱም ወደ ሊቢያ ለመጓዝ የሚያስፈልገው ገንዘብ ከ45 እስከ 50 ሺህ ብር እንደሆነ፣ ሊቢያ ከገባችሁ በኋላ የተጠየቀውን ገንዘብ ከፍላችሁ የምትፈልጉት አይነት ጀልባ ይሰራላችሁና አንድ የመረጣችሁት ሰው ጀልባ መቅዘፍ ይማራል። ከዚያም አስተባባሪዎቹ ኮምፓስ ማለት መንገድ መሪ መሳሪያ የሰጡትና እንዴት እንደሚጓዝ ያስረዱታል። የጀልባው ትልቅነትና ትንሽነት በሚከፈለው ገንዘብ መጠን እንደሚለያይ አዲስ አበባ ያለው አህመድ የተባለ ሰው በዝርዝር እንዳስረዳ የአልጀዚራ ድረገጽ ላይ የወጣው ቃለመጠይቅ ይገልጻል። ወደ አውሮፓ በድብቅ ለመግባት እስከነ ጀልባው የሚያስፈልገው ገንዘብ 80 ሺ ብር ገደማ እንደሚሆን በአውሮፓ የባህር ጠረፍ ከደረሱ በኋላ ጀልባው እንደሚጣል፣ ከኢጣሊያ ወደ ፈረንሳይ ወይም ጀርመን ለመሄድ ከተፈለገ ደግሞ ሌላ ወጪ እንደሚያስፈልግ አህመድ የተባለው ሰዎችን በህገወጥ መንገድ የሚያሸጋግረው ሰው በስልክ ከአልጀዜራ ለቀረበለት ቃለመጠይቅ እንደዘረዘረ ድረገጹ አስፍሯል። ዘጋርዲያን ጋዜጣ ድረገጽ ላይ በወጣው ጽሑፍ መሰረት ሞዛምቢካዊ ደራሲ ሚያኮቶ ለደቡብ አፍሪካው ፕሬዝደንት የጻፉት ግልጽ ደብዳቤ ባለፈው ሳምንት ዴይሊ መቨሪክ በተባለው ጋዜጣ ላይ ወጥቷል። በአፓርታይዱ ዘረኛ የውህዳን ነጮች አገዛዝ ዘመን ሞዛምቢክ የምትገኝባቸው የደቡብ አፍሪካ አጎራባች ሀገሮች በዘረኛው ስርዓት ላይ ይካሄድ የነበረውን የነጻነት ትግል በመደገፍ ከፍተኛ ዋጋ ከፍለዋል። በቋፍ ላይ የነበረው የሞዛምቢክ ኢኮኖሚ ወድሟል። ግዛታችን ተወሮ በቦምብ ተደብድቧል። ሞዛምቢካውያን ከደቡብ አፍሪቃውያን ወንድሞቻቸው ጎን ተሰልፈው ህይወታቸውን ከፍለዋል። ይህን ታሪክ መሰረት በማድረግም ደቡብ አፍሪቃውያን በውጭ ተወላጆች ላይ አስከፊ እርምጃ የወሰዱበትን ምክንያት ለመረዳት ያዳግታል፣ ይላል ሞዛምቢካዊው ደራሲ የጻፉት ደብዳቤ። ሚያኮቶ አያይዘውም ፕሬዚደንት ዙማና የአፍሪቃ ብሔራዊ ኮንግረስ ፓርቲያቸው እንዲሁም ሌሎች እንደ ነሱ አፍሪቃውያን የሆኑትን ሰዎች ከጥቃት ለማዳን አልሞከሩም በማለት ነቅፈዋል። ለፕሬዚዳንት ዙማ በላኩት ግልጽ ደብዳቤ ደቡብ አፍሪቃውያኑ በፈላሽ አፍሪቃውያን ላይ በተነሱበት ወቅት ሰባት ሰዎች ተገድለዋል፣ በብዙ ሺህ የሚቆጠሩት ደግሞ ከቦታቸው ተፈናቅለው በደቡብ አፍሪካ መንገዶች ላይ ፈሰዋል። ጃኮብ ዙማ በበኩላቸው በጻፉት የምላሽ ደብዳቤ ደቡብ አፍሪካ በውጭ ሀገራት ተወላጆች ላይ ጥላቻ ያላት ሀገር አይደለችም የውህዳን ሰዎች ተግባር የ50 ሚሊዮን ህዝብን ገጽታ ለማጥለም መጠቀም አያስፈልግም፣ ማለታቸውን ዘ ጋርዲያን ጋዜጣ ድረገጽ ዘግቧል። እንደገና የተገናኘ ነው። ይህን ግልጽ ደብዳቤ ለመጻፍ ባስገደዶት መጥፎ ሁኔታ መሆኑ ያሳዝነኛል ይላል ዘ ጋርዲያን ድረገጽ ላይ የወጣው የፕሬዝደንት ዙማ ደብዳቤ አስታውሶ አለሁ። ሞዛምቢክ በነበርንበት ወቅት ሀገሮ ለጓዶቼና ለእኔም በግል ያሳየችውን ወዳጅነት ልረስ አልችልም። ሞዛምቢካውያን በመገደላቸውና በአንዳንድ የሀገራችን ክፍሎች በውጭ ተወላጆች ላይ በተፈጸሙት ጥቃቶች ምክንያት በጣም ያዘኑ መሆኑ ደብዳቤው ያመለክታል። ደቡብ አፍሪካውያንም ባለፉት ሳምንታት ሰባት ሰዎች በመገደላቸው እጅግ አዝነዋል። ለሀገራችንና ለሕዝቧ በጣም ከባድ ወቅት ነው። በሚሊዮኖች የሚቆጠሩ ደቡብ አፍሪካውያንም የውጭ ሀገር ተወላጆችን የሚጠሉ ተደርገው መታየታቸው አሳዝኗቸዋል። ደቡብ አፍሪካውያን የውጭ ሀገራት ተወላጆችን አይጠሉም። በጣም አናሳ የሆኑ ሰዎች የፈጸሙትን ተግባር ከ50 ሚሊዮን በላይ በሆነው ህዝብ ላይ ማዋሉ ትክክል አይደለም ይላሉ ጃኮብ ዙማ። አያይዘውም ፕሬዚደንት ዙማ በውቢቷ ሀገሯ ሞዛምቢክ በስደት ኖር በነበረበት ወቅት ሞዛምቢካውያን ያደረጉልኝን አቀባበልና ያሳዩኝን ደግነት አስታወሱኝ። ዘረኝነትን እንታገል በነበረበት ወቅት እናገኝ በነበረው ዓለም አቀፍ ድጋፍና ወዳጅነት እንደተጠቀምን እንስማማለን። የነፃነት ትግላችንን በመደገፋችሁ የተገደሉ ብዙ ሰዎች አሉ። አፍሪቃውያን ወንድሞቻችንና እህቶቻችንን አቅፈን የምንቀበለውም ለዚህ ነው። ስደተኞችና ጥገኝነት ጠያቂዎች ከህዝባችን ጋር ተዋህደው እንዲኖሩ ስለምናደርግ የፍልሰት ፖሊሲያችን ጥሩ ነው። ሞዛምቢካውያንና ደቡብ አፍሪቃውያን አብረን የሰራን አብረን የኖርንና በጸረ ቅኝ ግዛት ትግል ወቅት አብረን የታገልን በመሆናችን የተሳሰርነን። ደቡብ አፍሪቃ አልተለወጠችም። የጓድነቱንና የአንድነት ስሜቱን አልረሳችም። ይሁንና ከግጭት እንደወጡት ብዙ ሀገሮች ሁሉ ስር የሰደዱ ተግዳሮቶች አሉብን። የውጭ ሀገሮች ተወላጆች በሀገራችን የሚያበረክቱትን አስተዋጽኦ እናደንቃለን። ሆኖም ዜጎቻችን የሚያነሷቸው ነገሮችም አሉ። ህጋዊ ፈቃድ የሌላቸው ፈላሾች ቁጥር እየጨመረ ነው፣ የዜጎቹ አነስተኛ ችርቻሮዎች በመጤዎች እየተተኩ ነው፣ አንዳንዶቹ ደግሞ ህጋዊ ፈቃድ የላቸውም የሚሉ ቅሬታዎች እንዳሉ ዙማ በደብዳቤያቸው ጠቅሰዋል። የውጭ ሀገራት ተወላጆች ወንጀል ይፈጽማሉ፣ በዝቅተኛ ዋጋ ስለሚቀጠሩ የሀገሪቱ ነዋሪዎች የሥራ ቦታን ይቀራመታሉ የሚሉ ቅሬታዎች አሉ ካሉ በኋላ ፕሬዚደንት ዙማ ሁሉም የውጭ ሀገራት ተወላጆች ወንጀል ይፈጽማሉ፣ ሁሉም ህገ ወጥ ናቸው ማለት እንዳልሆነና ይህም ጥቃት ለመክፈት ምክንያት መሆን እንደሌለበት ገልጸዋል። ስለ ፍልሰት አያያዝ ጉዳይ እንዲያጠኑ 14 ሚኒስትሮች ያሉበት ኮሚቴ እንደመሰረቱ፣ እንደ አጭር ጊዜ መፍትሄ ደግሞ ባዕዳን ሰርገው በሚገቡባቸው ድንበሮች ጥብቅ ቁጥጥር ለማድረግ የሀገሪቱ ህግ እንዲከበር መጤዎቹም ሆኑ የሀገሪቱ ህዝብ የወንጀለኞች ሰለባ እንዳይሆኑ እንደሚደረግ ፕሬዚደንት ዙማ ለሞዛምቢካዊው ደራሲ ደብዳቤ ምላሽ በጻፉት ደ ጋርዲያን ጋዜጣ ድረገጽ ላይ በወጣው ደብዳቤያቸው ላይ አስታውቀዋል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። ቀጣዩና የመጨረሻው ቅንብር እሰጥ አገባ ነው። እስከ ሕልፈት ሊያበቃ በሚችል እጅግ የከፋ አደጋ የታጠረ ፈተና አልፎ ከአንዳች የተሻለ ስፍራ ለመድረስ የሚደረግ ስደት ለመሆኑ መሠረቱ ምን ይሆን? ምንስ መላ ይበጅለት? የፕሮግራሙ ተሳታፊዎች ቀድሞ በዓለም ባንክ የተለያዩ ክፍሎች በኃላፊነት ያገለገሉት የኢኮኖሚ ባለሙያ ዶክተር አክሎግ ቢራራ እና እዚህ በዩናይትድ ስቴትስ ሜሪላንድ ክፍለ ግዛት በግል ሥራ የሚተዳደሩት አቶ ደስታ አላቦ ናቸው። አሉላ ከበደ የመጀመሪያውን የውይይት ክፍል ጊዜ ይዞ ቀርቧል ነው። አመሰግናለሁ ሰለሞን። በሊቢያ በ30 ኢትዮጵያውያን ወጣቶች ላይ ጽንፈኛ አሸባሪዎች የፈጸሙት አሰቃቂ የግፍ ግድያ ና እንዲሁም የየዕለት ዜና ለመሆኑ የተቃረበው በብዙ ሺዎች የተሳፈሩባቸው በወጉ ያልተሰሩ ጀልባዎች እየተገለበቱ ባህር ሰጥሞ የሚሞቱበት ፈተና እነኝህን ጥያቄዎች መላልሰን እንድናነሳና ና ሁነኛ መፍትሄም እንድንሻገድ ይላሉ። የተለያዩ ምክንያቶች በችግሩ ምንጭነት እየተጠቀሱ ነው። አቶ ደስታ አላቦ ክርሶ ልጀምር፣ ለመሆኑ ለዚህ የከፋ አደጋ የሚያጋልጥ ስደት በእርስዎ እምነት መሰረቱ ምንድን ነው? አመሰግናለሁ አሉላ። እንግዲህ በዓለም ላይ የረዥም ጊዜ ታሪክ ያለው ነው ስደት። የቅርቡን ብናስታውስ ከሁለተኛ ዓለም ጦርነት በኋላ ወደ አሜሪካ እና ወደ ተለያዩ ሀገሮች ከአውሮፓ ተሰደው የገቡ በመቶ ሺህ የሚቆጠሩ ናቸው። ለምሳሌ ያህል ከሁለተኛው ዓለም ጦርነት በኋላ አልበርተ ነሳይንን ጨምሮ እስከ ሺህ ዘመን ስልሳዎቹ ድረስ ስድስት መቶ ሺህ ስደተኞች ገብተዋል። እነዚህም በሚገቡበት ጊዜ እንዲሁ አልጋ በአልጋ መንገዱ ተመችቷቸው ሳይሆን በጊዜው የነበረውን ችግር ገፈቱን እየቀመሱ ነው የገቡት። በዚህም ከገቡ በኋላ ራሳቸውን የማሻሽለው እንዳና አልበርት አነስታይንና ሌሎችም ሳይንቲስቶች አሁን እንደምንመለከተው እንዲሁም ደግሞ ጉልበት ያላቸው እውቀት አሏቸው፣ ሁሉም ተረባርበው ይች ነገር የሆነ ደረጃ ላይ አደርሰዋታል። እንግዲህ ስደት ያለ ነው ለማለት ፈልጌ ነው። መልካም። ቀደም ብዬ ባነሳዎት አሰቃቂ ህልፈት ሁሉ እየዳረገ ባለው የኢትዮጵያ ሁኔታስ በተጨባጭ ምንድን ናቸው ለዚህ ሁሉ ለአደጋ የሚዳርግ ስደት መሰረቶቹ በእርሶ እምነት? በእኔ እምነት ሁለት ችግሮች ሊኖሩ ይችላሉ። አንደኛ የፖለቲካ ችግር ሊኖር ይችላል። የፖለቲካ ችግር አለብን የሚሉ ሰዎች የሚወጡ አሉ። ሁለተኛው ደግሞ ድህነትን ለመቅረፍ በሀገራችን ያለው ድህነት ቀላል አይደለም። ከጊዜ ወደ ጊዜ የጨመረ የመጣና በአሁኑ ሰዓት ደግሞ መንግስት እየተረባረበ የሕዝቡንም ፍላጎት ለማሟላት የሕዝቡንም አመለካከት ለመቀየር የሚሞክርበት ጊዜ ቢሆንም አሁንም ወደ ውጭ የመውጣቱ ነገር ያልተቋረጠ ነው እና በሀገር ውስጥ ያሉ ስራዎች ብዙም ስላልሆኑ ሰውም ደግሞ የፈጠራ ችሎታው ገናም ስለሆነ በዚህ መነሻ ብዙዎቻችን ደግሞ ወደ ውጭ ወጥተን ያለን ተመልሰን በምንሄድበት ጊዜ የተሻለ ኑሮ እንደምንኖር ለሌሎቹ ለማሳየት ስለምንሞክር ገንዘብ ያለውም ጭምር ቤቱንም ሸጦ መሬቱንም ሸጦ ከሰውን ተበድሮ ወደ ውጭ ሀገር የመውጣቱን ፍላጎቱን ለማርካት ይሞክራል። በዚህም የተነሳ ህገወጥ በሆነና ድጋይ በሆነ መልኩ ወደ ውጭ ሀገር በመሄድ ራሳቸውንና ቤተሰባቸውንም አገራቸውንም የሚጠቅሙ አሉ። በዛው በዛው መጠን ደግሞ እንደዚህ አይነት አሰቃቂ ችግር ውስጥ የሚገቡ ክፍሎች ያሉ ስለሆነ ችግሩ የፖለቲካና እንዲሁም ደግሞ የደህንነት በሌላ በኩል ደግሞ እንደ እንደወጣ አይነት ለምን አልወጣም የሚል ነው የሚታየኝ በእኔ በኩል መልካም። ዶክተር አክሎግ እርሶስ የሞት አደጋ ከፊቱ ተደቅኖም እንዲህ በከፍተኛ ቁጥር የሚፈልሰው ከሀገር ለመውጣትና ለመሰደድ የሚገደደው ወጣት ቁጥር ምንድን ነው ምክንያቱ? ይላሉ መጀመሪያ እንደገና እርሶንና ቪኦኤን አመሰግናለሁ ከአቶ ደስታ ጋር ለመወያየት እድል ስላጋጠመኝ። ለተሰዉት ወንድሞቻችን ቤተሰቦች ሀዘኔን እገልጻለሁ። በሊቢያ ላይ የተከሰተው እጅግ በጣም የሚያሰቅቅ ግድያ በሁላችንም ላይ የደረሰ መሆኑን ላሰምርበት እፈልጋለሁ። የሁላችንም ነው የሚል እምነት አለኝ። ቅድም አቶ ደስታ እንዳሉት ሰው ዝም ብሎ ፈቅዶ ከሀገሩ አይሰደድም። ስደት ራስን ለማሻሻል እርግጥ ነው። ቅድም እንዳሉት ሰው ወደ ውጭ ይወጣል፣ ለትምህርትም ይወጣል። ራሴም ወጥቻለሁ፣ እሳቸውም ወጥተዋል። ግን መሰረታዊ የሆኑ ክስተቶች አሉ። አንደኛው ቅድም አቶ ደስታ ያሰመሩበት የፖለቲካ አፈን አለ። ሰብአዊ መብት ከተገፈፈ ሰው ይወጣል። ድህነት ካለ ሰው ይወጣል። የእርስ በርስ ግጭት ካለ ሰው ይወጣል። ሶስቱ ናቸው መነሻዎች። ምን ተከሰተ የሚለው ስርዓቱ ምን አይነት ነው ለሁሉም እድል የሚያሳትፍ ነው ወይንስ ደግሞ አድሏዊ ነው የሚለው ስርዓትን ይጠይቃል። አከራካሪ ቢሆንም በዚህ ላይ መነጋገር ይኖርብናል። ምክንያቱም ኢትዮጵያ የሚነገርላት ምንድን ነው? በጣም ፈጣን የሆነ እድገት ታሳያለች የሚል ነው። ግን ፈጣን የሆነ እድገት በሚታይባቸው አገሮች የምስራቅ ኤዥያ እና ፓሲፊክ ሀገሮች ጥሩ ምሳሌ ናቸው። ለወጣቱ ትውልድ ለሴቶች እድል ይከፍታሉ። የኢትዮጵያ እድገታዊ ኢኮኖሚ አድሏዊ ነው። አድሏዊ ስለሆነ ለሁሉም አግባብ ባለው መልክ አድሎ በሌለው መልክ እድል አልፈጠረም። የመንግስት ኢኮኖሚ ፓርቲ በበላይነት የያዘው ኢኮኖሚ ጥቂቶች ጀኖሮች ሊፈጥር ይችላል። ነገር ግን ለአብዛኛው ድሃ ወጣት ተምሮም ቢሆን እድል ለመፍጠር አልቻለም። ስለዚህ መዋቅራዊ የሆነና ፖሊሲ ነክ የሆነ ችግር አለ። ይህን ግዴታ መቀበል ያስፈልጋል ምክንያቱም ችግሩን በደንብ አድርገን ካልተቀበልነው መፍትሄ ልናገኝበት አንችልም። ቢፈቀድልኝ ማስረጃዎችን ላቅርብ። ዓለም ባንክም ያወጣው አይኤምኤፍ ያወጣው አይሎ ያወጣው ምንድን ነው ኢትዮጵያ በየዓመቱ ለወጣቱ ትውልድ ምክንያቱም አብዛኛው ወጣት ትውልድ ስለሆነ ሁለት ነጥብ አምስት ሚሊየን የስራ እድል መፍጠር አለባት ይላል። ከአስራ ዘጠኝ መቶ ዘጠና ዘጠኝ አመተ ምህረት ጀምሮ እስካሁን ድረስ ባለው ሁኔታ ብዙ መቶ ሺህ ስራዎች ተፈጥረዋል ቢባልም ሁለት ነጥብ አምስት ሚሊዮን የስራ እድል ለመፍጠር አልተቻለም። ስለዚህ አገራዊ የሆነ ብሔራዊ የሆነ ችግር አለብን፣ መዋቅራዊ የሆነ ችግር አለብን ማለት ነው። አይኦኤም በቅርቡ ያወጣው የሚዘገንን ዳታ በጣም ያስለቀሰኝ ምንድን ነው ስምንት መቶ ሺህ ኢትዮጵያውያን ወጣቶች በየመን አሉ ብሎ አይኦኤም ሲነግረኝ በጣም ነው የደነገጥኩኝ። እንግዲህ ይሄ ከሆነ በቀን ስንት ኢትዮጵያውያን ወጣቶች ከሀገር ይወጣሉ የሚለውን ጥያቄ ለመመራመር ሞከርኩ። በቀን መንግስት ያመነበትና የኤንች ያረጋገጠው ምንድን ነው? እስከ አምስት ሺህ ድረስ የሚሆኑ ኢትዮጵያውያን በቀን ይወጣሉ ይላል። ይሄ ከሆነ እንግዲህ መዋቅራዊ የሆነ ፖሊሲ ነክ የሆነ ችግር አለብን። ይህን ችግር ዝም ብለን በመወቃቀስ ልንወጣው አንችልም። እኔ መንግስትን ወቅሼ መንግስት እኔን ወቅሶ ልንወጣው አንችልም። እኛ ብሔራዊ ችግር አለብን። እየተዋረድን ነው። እድገቱ አድሏዊ ነው። ጥቂት ሚሊዮነሮች ፈጥሯል። ይሄ መፈታት አለበት የሚል፣ ታዲያ ምን ይደረግ ወደሚለው መሄድ ይኖርብናል። መልካም ዶክተር አክሎግ ብሔራዊ ችግር ነው የፖሊሲና የመንግስት አሰራር ለውጥ መደረግ አለበት የሚባለው ፈጣን እድገት በተጨባጭ ይህን የከፋ ስደት ለመለወጥ ያስገኘው ፍሬ የለም እያሉ ነው አቶ ደስታት አሁን ክርክሩ ተጀመረ እንጂ አልተቋጨም። አድማጮች፣ የወቅቱ አነጋጋሪ ርዕሰ ጉዳይ ለተሻለ መላ ፍልጋ ገና መነጋገርን ይጠይቃል። ለክርክሩ ታዲያ ለሳምንት በቀጠሮ ለአሁኑ የክርክሩን ተሳታፊዎች ለጊዜያቸው አመስገኝ ልሰናበት። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የአፍሪቃ መሪዎችና ከዛም በላይ በምዕራብ አፍሪቃ በተዛመተው የኢቦላ በሽታ ተፈትነዋል። ከአስር ሺህ በላይ የሚሆኑ ሰዎች በኢቦላ አልቀዋል። የዓለም አቀፍ ማህበረሰብ ባደረገው ርብርቦች ምክንያት አዲስ የኢቦላ በሽታ በጣም ቀንሷል። ይሁንና አከተመ ማለት አይደለም። ወረርሽኙን ለማጥፋትም ሆነ አዲስ የኢቦላ በሽታ እንዳይከሰት ገና ብዙ መስራት አለብን። ዩናይትድ ስቴትስ የኢቦላ በሽታ ከአንድ ዓመት በፊት ከገባበት ጊዜ አንስቶ በሽታውን በመከላከል ረገድ ብዙ ረድታለች። ባለፈው መስከረም ወር ፕሬዚዳንት ኦባማ በተባበሩት መንግስታት ድርጅት ንግግሮች በማድረግና ጥሪዎችን በማቅረብ ቀውሱ አስቸኳይ ትኩረት እንዲያገኝ በማድረግ ረድተዋል። የሕክምና ማዕከሎች እንዲገነቡና የጤና ሰራተኞችን እንዲያሰለጥኑ ወታደሮች በመላክም ዩናይትድ ስቴትስ ለዓለም አቀፍ ማህበረሰብ ተምሳሌት ሆናለች። የአፍሪቃ ህብረት በዚህ ተግባር ላይ ዋናው አጋር ሆኖ ሰርቷል። የአፍሪካ ህብረት የላካቸው የህክምና ሰራተኞች ወሳኝ ሚና ተጫውተዋል። አሁን ደግሞ የዩናይትድ ስቴትስ እና የአፍሪካ ህብረት የበሽታ ቁጥጥርና መከላከያ ማዕከሎች ባደረጉት ስምምነት መሰረት የአፍሪካ የበሽታ ቁጥጥርና መከላከያ ማዕከል ይመሰረታል። አፍሪካ ተላላፊ በሽታዎችን ለማስወገድ አስቀድሞ ለይቶ በማወቅ አስፈላጊውን ምላሽ በመስጠት ረገድ የሚኖራትን ብቃት ለማጎላበት አብረን እንሰራለን። የአዲሱ የአፍሪቃ የበሽታ ቁጥጥርና መከላከያ ማዕከል ዋና ዓላማ የአፍሪቃ አገሮች በሽታዎቹ ሊያደርሱት የሚችሉትን አደጋ ተገንዝበው መረጃዎችን በማጋራት ኢቦላን ብቻ ሳይሆን ኤች አይ ቪ ኤድስን፣ ሳምባ በሽታን፣ ወባንና ሌሎች በሽታዎችንም ለመከላከል የሚያስችላቸውን ብቃት ማጠናከር ነው። ማዕከሉ በያዝነው ዓመት ስራ እንዲጀምር ይጠበቃል። ለአፍሪቃ የጤና ጥበቃ ሚኒስቴሮች የቴክኒካዊ እውቀት ያቀርባል። አስቸኳይ ምላሽ የሚያስፈልገው የበሽታ ሁኔታ ሲፈጠር ደግሞ በማስተባበር ረገድ ይረዳል። የዩናይትድ ስቴትስ የበሽታ ቁጥጥርና መከላከያ ማዕከል በአዲሱ የአፍሪካ የበሽታ ቁጥጥርና መከላከያ ማዕከል በቴክኒካዊ አማካሪነት የሚያገለግሉ ሁለት የጤና ጥበቃ ጠበብትን ይልካል። አስር አፍሪካውያን በበሽታ ጥናት እንዲሰለጥኑ እንረዳለን። የኢቦላን ወረርሽኝ በጣም እንዲቀንስ ረድቶናል። አሁን ባለው አያያዙ ከቀጠለም የበሽታው መዛመት በወራት ውስጥ እንዲያበቃ እንጠብቃለን። የተገኘው ትምህርት የአፍሪቃ ሀገሮች ለወደፊት የሚከሰቱ ወረርሽኞችን ለማስወገድና ሌሎች በሽታዎችንም ለመከላከል ይረዳቸዋል። ዩናይትድ ስቴትስም መርዳቷን ትቀጥላለች ሲል የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮች፣ ዝግጅቶቻችንን እያጠናቀቅን ነው። ከመሰነባበታችን በፊት አሉላ አጫጭር ዜናዎችን ያሰማናል። በኔፓል በደረሰው እጅግ የበረታ የመሬት መንቀጥቀጥ የሞቱ ሰዎች ቁጥር ከ6200 በላይ መድረሱን ባለስልጣናት አስታወቁ። የዩናይት ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በሚቀጥለው ሳምንት ወደ ኬንያ ይጓዛሉ። የጉብኝታቸው ዓላማም ከሀገሪቱ መሪዎች ጋር ስለ ጸጥታ ትብብር ስለ ንግድ እና ሰብአዊ መብቶች ለመወያየት መሆኑ ተገለጠ። የፕሬዝዳንት ኦባማ አስተዳደር በፖሊሶች የደንብ ልብስ ላይ የሚጠለቅ የፎቶግራፍ ካሜራ የአሰራር ስርዓትን ለማስፋፋ ብታለምና ለሙከራ ስራ ለተመረጡ በርከት ያሉ ፖሊስ ጣቢያዎች የሚሰጥ የ20 ሚሊዮን ዶላር ወጪ የሚፈቅድ መሆኑን የዩናይትድ ስቴትስ የፍትህ ሚኒስቴር አስታወቀ። በፖሊስ ቁጥጥር ስር ሳለ ሕይወቱ ባለፈው ወጣት አሟሟት በወንጀል ሊያስጠየቅ ምክንያት አለ ብለው እንደሚያምኑ የቦልቲሞር ግዛት አቃቢ ህግ ማርሊን ሞስቤ ዛሬ አስታወቁ። ድንበር ተሻግረው መጠነ ሰፊ ጥቃት ለማድረስ ጥረት በማድረግ ላይ የነበሩ በርካታ የመንሻ አማጽያንን ገደልኩ ስትል ሳውዲ አረቢያ አስታወቀች። የአሜሪካ ዜግነት ያለው ቢሆን እንኳን በሰው አልባ አውሮፕላን አማካኝነት የሚፈጸምና አሸባሪዎችን ኢላማ ያደረገ የቦምብ ጥቃት አብዛኛው አሜሪካውያን የሚደግፉት መሆናቸውን አንድ አዲስ የህዝብ አስተያየት ጥናት አመለከተ። የአስተያየት ሰጪዎቹ አሜሪካውያን ሰባ አምስት ከመቶ የሚሆኑት የዩናይትድ ስቴትስ በውጭ ሀገር የአሸባሪዎችን ቡድን የተቀላቀለ አሜሪካዊ ለመግደል ሰው አልባ አውሮፕላን ብትጠቀም ተቀባይነት ያለው ውሳኔ ነው ብለው እንደሚያምኑ የአሶሴትድ ፕሬስና ጂኤፍኬ በጋራ ያካሄዱት የህዝብ አስተያየት ጥናት አመለከተ። በጅቡቲ የሚገኘው የዩናይት ስቴትስ ጦር ካምፕ በበጎ የማይመለከታቸውና እንዲሁም በተዘናጉ የሲቪል አየር መስመር ተቆጣጣሪ ሰራተኞች ሳቢያ ለአደጋ የተጋለጠ መሆኑን አንድ ዘገባ አመለከተ። የማጠቃለያ ወሬዎቹ እነኚሁ ነበሩ። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ ሶስት ሰዓት ላይ እንገናኛለን። እስከዚያው ሰለሞን ክፍሌና አሉላ ከበደንን ሰላም፣ ደህና ደሩ። አሁን የትግርኛው ስርጭት ይቀጥላል። መልካም ምሽት።